አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፍ እውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል የኢትዮጵያ ችግርም ከውጭ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን የኢትዮጵያ ጉብኝት መርሃግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ አስራ አንድ የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት አመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ አካሉ ያስረዳሉ። የተነሱት በጣም ጠንካራ ሀሳቦች ባለፉት በዚህ የኢህአዴግ የአገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው አመት ጀምሮ አገሪቱ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆኑና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ስንገልጽ፣ ይህንን በወቅቱ የነበሩት የኢህአዴግ ተወካይም ይህንን አምኖ ተቀብለዋል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይህንንም እየታገሉ እንደሆነ እና እዛም ከተነሳው ሀሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም፣ ይለናል። ሀያ አምስት ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰተን ያነሳ ነው። እና ይሄ የመልካም አስተዳደር ችግር የፈጠረው የኢህአዴግ የአገዛዝ ችግር፣ የፖሊሲው ችግር፣ የሚከተለ አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ ምስቅልቅል ነገር እየመራት ነው የሚለውን አይ ነው ትኩረት ያደረግነው። ይህም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው። የኢትዮጵያ ችግር ይፈታል በነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገር ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው ነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያሰፋው ኖሮ እና ራሱ መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን እሳቸውም ያሉት ይህንን ነው። ወደ መጨረሻ ላይ ችግሩን በጋራ ልትፈቱት የሚችል ስላልቻለ ነው እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ በፍጹም አደራዳሪ ወገንም ስላልፈለግ ለቀን ወተናልና አቶ ኃይለማርያምን ማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው የቀለ ነበር። ችግራችን በቅርበት በኢትዮጵያዊ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችን ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል። ሰብአዊ መብት አከባበር ዙሪያ ሁሉም ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሀን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊ አልፈው አህጉር አቀፍ ይዘት ያላቸው እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይት ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል። ዓለም አቀፍ ሰብአዊ መብት ማስጠበቂያ ድ መንገድ ነው ህዝቡ ሊታደግ የሚችለው ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን። በእናንተ በኩል ይሄን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት እሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለ ጥያቄዎች ሁሉ ጠይቀን በአጠቃላይ ብለን እነዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሀሳቦች በተመለከተ አስተያየት ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።